ከመስከረም 11 ጥቃት 23 ዓመታት በኋላ ሽብርተኝነት አሜሪካና ዓለም ላይ ያንዣበበን ይላል ቀጣዩ የትንታኔ መጽሔት ዘገባችን። ምክትል ፕሬዚዳንት ካማላሪስ ከፕሬዚዳንት ጆ ባይደን ጋር በመሆን አሜሪካ ምድር ላይ የተፈጸመውን አስከፊ የሽብር ጥቃት 23ኛውን ዓመት ለማክበር ተገኝተዋል። በጥር ወር ፕሬዚዳንትነቱን ቦታ የሚይዝ ማንኛውም ሰው፣ ሀሪስም ሆኑ በሥነ ሥርዓቱ ላይ የተገኙ ተቀናቃኛቸው የቀድሞ ፕሬዚዳንት ዶናልድ ትራምፕ የተለያዩ ስጋቶች ይጠብቋቸዋል። የቪኦኤ የዋይት ሀውስ ዘጋቢ አኔታ ፓውል የጠለፈው አውሮፕላን ተከስክሶባቸው የወደሙት ሁለት የቀድሞ የዓለም ንግድ ማዕከል ህንፃዎች በነበሩበት ግራውንድ ዜሮ ተብሎ በሚጠራው ኒውዮርክ፣ እንዲሁም በፔንሲልቫኒያ ግዛት ሻንክስቪል እና ፔንታገን ተከታዩን ዘገባ አድርሳናለች። ደረጃ ደስታ እንደሚከተሉ ያቀርበዋል። ውብ በሆነው በዚህ የመስከረም ወርቅን በተፈጸመ ጭካኔ ዓለም የተለወጠው በዚች ስፍራ ነበር። በአሜሪካ ታሪክ እንደ ኢሮፓ አቆጣጠር በ2001 የተጠለፉ አውሮፕላኖች ከመንትዮቹ የቀድሞ የዓለም ንግድ ማዕከል ህንፃዎች ጋር በመላተም አስከፊውን የሽብር ጥቃት የጀመሩት እዚች ቦታ ነበር። አንድ ሰዓት ባልሞላ ጊዜ ውስጥ ሌላ የመንገደኞች አውሮፕላን የአሜሪካ ወታደራዊ የኃይል ምልክት የሆነውን የፔንታገንን ሕንፃ ገጭቶ ተከሰከሰ። እንደገና በዚያው አስፈሪ ቀን የመጨረሻው የተጠለፈው አውሮፕላን እዚሁ ፔንሲልቬኒያ ገጠር ውስጥ አውላላ ሜዳ ላይ የመጨረሻው አሳዛኝ እጣ ደረሰበት። ከ23 መስከረም 11 ዎች በኋላ ፕሬዚደንት ጆ ባይደንና ምክትል ፕሬዚደንት ካማላ ሀሪስ አደጋዎቹ ወደ ደረሱባቸው ሶስቱም ቦታዎች በመሮጥ ከተጎጂ ቤተሰቦችና የአደጋ ጊዜ የመጀመሪያ ምላሽ ሰጪዎች ጋር በግል ተገናኝተው አንድ በአንድ የተነበበውን የተጎጂዎችን ስም ዝርዝር ለሰዓታት በማዳመጥ ይህን አሳዛኝ ዕለት በጸጥታ አስበውታል። እጅግ ያተኮሰውን የፕሬዝደንታዊ ምርጫ ዘመቻ ለአፍታ በመተው ተፎካካሪው የቀድሞ ፕሬዝደንት ትረምፕና ምክትል ፕሬዝደንት የሚወዳደሩት አጋራቸው ጄዲ ቫንስ በህሊና ጸሎቱ ላይ አብረው ተቀላቅለዋል። ከአደጋ ጊዜ የመጀመሪያ ምላሽ ሰጪዎችና ቤተሰቦቻቸውም ጋር ተገናኝተዋል። ባይደንና ሀሪስ ስለ አሳዛኙ አደጋ የጽሁፍ መግለጫ ሰጥተዋል። ዋይት ሀውስ ከቪኦኤ ለቀረበለት ጥያቄ በሰጠው መልስ ዩናይትድ ስቴትስ ለሽብር ዛቻዎች ትልቅ ትኩረት መስጠቷን ቀጥላለች። የዋይት ሀውስ ብሔራዊ የደህንነት ቃል አቀባይ ጆን ከርቢ ሽብርተኝነትን የመከላከል አቅምን በተመለከተ በድጋሜ ዛቻውን ለመከታተልና ስጋቱን ለመቋቋም እንደምንችል በተደጋጋሚ ያረጋግጠናል። አንዳንድ ጊዜም አስፈላጊ ከሆነ ወዲያው በቅርብ የሚሆነው እንከታተላለን። ይህ ማድረግ ስለተቻለ ግን እንደ ተራ ነገር አንወስደውም። ሁልጊዜም መጠንከር የለብንም አንልም። እመኑኝ፣ ትኩረታችን እሱ ላይ ነው። የሽብርተኝነት ባለሙያዎች ግን ሽብርተኝነት እየታደሰ ከመጣባቸው የሽብር ገነት ከምትባለው አፍጋኒስታን አንስቶ እስከ ምዕራብ አፍሪካ እያደገ የመጣ ስጋት መሆኑን ይናገራሉ። ከአቡጃ፣ ናይጄሪያ ጄሰን ብላዚክስ በሚድልበሪ የዓለም አቀፍ ጥናት ተቋም ፕሮፌሰርና የሽብርተኝነት ኤክስፐርት ናቸው። We've seen a rise of ISIS affiliated groups in West Africa as well as a rise in Al-Qaeda affiliated groups in West Africa. በምዕራብ አፍሪካ ከእስላማዊ መንግስት ጋር የተቆራኙ ቡድኖች መበራከታቸውን አይተናል። እንዲሁም ምዕራብ አፍሪካ ውስጥ የአልቃይዳ ተባባሪ ቡድኖች መበራከታቸውን ተመልክተናል። አንዳንድ የምዕራብ አፍሪካ መንግስታት የአምባገነን አገዛዝን ሲከተሉ፣ በጉልበት ስልጣን ሲጨብጡ፣ በምርጫ ወቅት ዲሞክራሲ ችላ ሲሉ አይተናል። እነዚህን መጥፎ ተዋናዮችን ለመከላከል የህግ በላይነትን የተቀበሉ እንደ አሜሪካና ፈረንሳይ ያሉ ሀገራት ለቀው ሲወጣ አይተናል። ጄሰን ብላዛኪስ በህዳር ወር ዋይት ሀውስን የሚያሸንፈው የየትኛውም ወገን ለአገር ውስጥ ቅርብ የሆኑ ስጋቶችንም መመልከት ያስፈልገዋል ይላሉ። ካለፉት ጥቂት ዓመታት ወዲህ ስለ አገር ውስጥ ጽንፈኝነት መስፋፋት እየጻፍኩ ነው። ዩናይትድ ስቴትስ በብዙ መንገዶች የሚገጥማት ፈተና በጣም ጥልቅ ነው። ይህ ደግሞ በጥቂት ምክንያቶች ነው። በመጀመሪያ ከፖለቲካውም ውጭ በዩናይትድ ስቴትስ ጽንፈኝነት በከፍተኛ መጠን እየተባባሰ ሂዷል። ነገር ግን ፖለቲካ እየተባባሰ ለተመለከት ነው ጽንፈኝነት የራሱን ድርሻ አለው። በተለይም በሀያ ሀያዎቹ መጀመሪያ ላይ የኒዮናዚ ወገንተኝነት ያላቸው ቡድኖች መበራከት የምናየውም ለዚህ ነው። በዚያ ሰማዩ ጥርት ባለበት የጸደይ ወር ከተከሰተው ከዚያ አስፈሪ ቀን በኋላ አንድ ትውልድ አሜሪካዊ አድጓል። የሚቀጥለው የአሜሪካ ጠቅላይ አዛዥ ግን በቀላሉ ትንፋሽ የሚወስድበት ጊዜ አይኖረውም።